The Voice of America. የሐረሪ ክልል ባካሄደው ፍተሻ ልዩ ልዩ ወታደራዊ ቁሳቁስ እና ሕገ ወጥ የገንዘብ ዝውውር ሰነዶችን መያዙን አስታወቀ። ድርጊቱም ፈጽመዋል ተብለው የተጠረጠሩ 14 ሰዎች ፍርድ ቤት የቀረቡ ሲሆን ቀሪዎቹ ሶስት ሰዎችም በቀጣይ ይቀርባሉ ብሏል። አዲስ ቸኮል ተጨማሪ አለው። በሐረሪ ክልል የሐኪም ወረዳ ፖሊስ ጥቆማ የቀረበባቸውና የሚጠረጠሩ የቀድሞ ሰራዊት አባላትና ሌሎችም ግለሰቦች ላይ ብርበራ በማድረግ ልዩ ልዩ ወታደራዊና የገንዘብ ነክ ሰነዶችን መያዙን አስታወቀ። የወረዳው ፖሊስ ጽህፈት ቤት አዛዥ ምክትል ኮማንደር ናስር ከድር በተለይ ለቪኦኤ እንዳስታወቁት በቁጥጥር ስር ከዋሉት መካከል እስከ ኮሎኔል ማዕረግ የደረሱ የቀድሞ መከላከያ ሰራዊት አባላት ይገኙበታል ብለዋል። በአስራ አምስት ግለሰቦች ላይ የቤት ብርበራ አድርገን ክላሽንኮቭ የጦር መሳሪያ፣ ሁለት ሽጉጦች፣ ከሰላሳ ያላነሱ የመከላከያ ሬንጀር ልብስ ከሶስት ግለሰብ ቤት በብርበራ ያገኘን ሲሆን በተመሳሳይ ሁኔታ የተለያዩ ሰነዶች፣ ገንዘብ የሚለዋወጡበት ለህዋትና ለታጋዮች ተብሎ የሚላክ የዶክሜንት እነዚህን ያገኘን ሲሆን ሌላ ደግሞ የገንዘብ ዝውውር ትራንስፈርም ወደ ትግራይ ክልል ከአንድ ሚሊዮን አንድ መቶ ሺህ ብር በላይ የባንኩ ስም ናሽናል ባንክ የማያውቃቸው ስያሜ ያላቸው አካውንታቸው ከአራት ሚሊዮን ብር የሚገመት ገንዘብ ያላቸው ሰዎች አንድ ግለሰብ በቁጥጥር እሱ ሙሏል። በተለየ ሁኔታ ማለት ነው። በርካታ ሞባይሎች ተይዘው አሉ። አንዱ ግለሰብ ሰባት መታወቂያ ስሙ ሶስት ሰው የሆነ ማለት ራሱ ነው ሰባቱ ፎቶ ፎቶግራፍ ላይ ራሱ ነው። ግን ሶስት ስም ነው ያለው። የያዛቸው መታወቂያ ሰባት ናቸው። የእጅ የውጊያ ሬዲዎች አሉ። የጸረ ሽምቅ ውጊያ መጽሄቶች አሉ። በተመሳሳይ ብዙ ቡኮች እና ቼኮች ለጉና ገንዘብ ዝውውር የሚያደርጉበት እና የመዋጮ የሚያደርጉበት ሰነዶችን በዚህ አጋጣሚ ተይዘዋሉ የወታደራዊ ሬዲዮና የጦር መሳሪያ መነጽር መያዛቸውን ኮማንደር ናስር አስታውቀዋል። በአጠቃላይ አስራ አራቱ ተጠርጣሪዎች በክብር የተሰናበቱ የቀድሞ ሰራዊት አባላት ሲሆኑ ሶስቱ ግን የውትድርና ታሪክ የሌላቸው ናቸው ብለዋል። ከእነኝም መካከል አንዱ ተጠርጣሪ እብድ መስሎ ሲንቀሳቀስ ተይዞ ምርመራ ሲደረግበት በተንቀሳቃሽ ስልኩ ላይ በይ ሙሉ ከአምስት ሺህ ብር በላይ ገንዘብ እንዳለበት ተረጋግጦ ምርመራ እየተደረገበት መሆኑን አስታውቀዋል። የወረዳው ፖሊስ አዛዥ ምክትል ኮማንደር ናስር ህብረተሰቡ በቤት የሚያከራያቸውን ግለሰቦች ማንነት ጠንቅቆ እንዲያጠናና እብድ የተለየ እንቅስቃሴ የሚያደርጉትን ጭምር በንቃት እንዲከታተል መክረዋል። ከፖሊስ ጋር በመቀናጀት እንዲሰራም ነው ያሳሰቡት። ኮማንደሩ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ